ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የመጣንበት ምክንያት መሰረታዊ ጥያቄ ይዘን ነው። አንደኛ በአስቸኳይ ግጭቱ በኃይል እንዲቆም ነው። በፖሊስም ይሁን በመከላከያም እንዲቆም ነው። መምህር ፍጹም ታደሰ በባሌ ጎባ የደረሰውን ግጭት አስመልክቶ ለክልሉ አቤቱታ ካደረሱ የአካባቢው ሰዎች ውስጥ ናቸው። ሙሉ ዘገባውን በለቶ አብይ ርስ ይዘናል። ላለፉት 27 ዓመታት ተከፋፍለው የኖሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶሶች ወደ አንድነት ለመመለስ የጀመሩት የሰላምና እርቅ ሂደት በተሳካ ሁኔታ እየተካሄደ ነው የሚልም ደርሶናል። የዚህንም ዝርዝር ይዘናል በዜና መጽሔት ክፍለ ጊዜ እናቀርባለን። ለምሽቱ ካሉን ዜናዎች መካከል የኬንያ ወጅር ፍርድ ቤት በህገወጥ መንገድ ኬንያ የገቡ 35 የኢትዮጵያ ፍልሰተኞች ላይ ብያኔ አስተላልፏል። አጠር ያለ ዘገባ ይኖረናል። የኤርትራ መንግስት በኢትዮጵያ አምባሳደር ሾሟል። አምባሳደሩ የትምህርት ሚኒስትር የነበሩት ሰመረ ርዕሶም ናቸው። በሌላ ዜና የኤርትራ ፕሬዚደንት ኢሳይያስ አፈወርቂ ወደ ሳውዲ አረቢያ ሄደው ከንጉሱ ሳልማን ጋር ተወያይተዋል የሚሉትና ሌሎችም አሉን። ሳምንታዊ ቅንብሮች፣ ስፖርትና አፍሪቃ ነክ ርዕሶች በልዩ ልዩ ርዕሶች ዙሪያ የተሰናዱ ቅንብሮችን ይዘዋል። በሁለተኛው አጋማሽ ይቀርባሉ። ጤና ስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ሐምሌ 16 2010 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበድና ቆንጂታ ታየንን። ፕሮግራማችንን የሚያቀናብረው ንጉሱ ታምሬ ነው። የስርጭት መሐንዲሱ ቮይቴክ ዞርኛክ። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱ የዓለም ዜና የኬንያ ወጂር ፍርድ ቤት በሕገወጥ መንገድ ኬንያ የገቡ ሰላሳ አምስት የኢትዮጵያ ፍልሰተኞች ላይ ብያኔ አስተላልፏል። ኢትዮጵያውያኑ የተያያዙት ባለፈው አርብ ሲሆን ወጂር ፍርድ ቤት ቀርበው እያንዳንዳቸው ሃምሳ ሺህ የኬንያ ሽሊንግ አሊያም የአንድ ወር እስራት ቅጣት ተፈርዶባቸዋል። የኬንያው ዘጋቢያችን ገልሞ ዳዊት አጭር ዘገባ ልኳል። ባለፈው አርብ 35 ኢትዮጵያውያን ፍልሰተኞች ኬንያ ሰሜን ምስራቅ ቡና በመባል ቦታ በኬንያ ፖሊስ ቁጥጥር ስር እንደዋሉ ተዘግቧል። ፍልሰተኞቹ የተያዙት በሕዝብ ጠቁማ ሲሆን ዛሬ ፍርድ ቤት መቅረባቸው ታውቋል። በችሎቱ የነበረ ጋዜጠኛ ብሩዋን ማኮንግ በእያንዳንዳቸው ላይ የተላለፈውን ቅጣት ገልጾልናል። ፍርድ ቤቱ እያንዳንዳቸው ሃምሳ ሺህ ሺልንግ እንዲከፍሉ ወይም በአንድ ወር ሥርዓት እንዲቀጡ ትዕዛዝ አስተላልፏል። ሃምሳ ሹን መክፈል የቻለ ማንም ሰው ወዲያው ወደ ሀገሩ እንዲመለስ ይደረጋል። ከሌላቸው የአንድ ወር እስራት ጊዜውን መጨረስ ግድ ይሆንባቸዋል። ከዚያ በኋላ ነው ወደ ሀገራቸው መመለስ የሚችሉት። ማኮንግ አክለው ፍልሰተኞቹ በኦሮሚያ ክልልና በኢትዮጵያ ሶማሌ ድንበር አካባቢ ከሚካሄደው ግጭት ሸሽተው ወደ ኬንያ እንደመጡ ለችሎት መናገራቸውን ለአሜሪካ ድምፅ ገልጸዋል። ሆኖም ኢትዮጵያውያኑ ጥገኝነት ፍለጋ ወደ ኬንያ እንደመጡ የገለጹት ነገር የለም። ዛሬ ፍርድ ቤት ቀርቦ ውሳኔ የተላለፈባቸው የኢትዮጵያ ፍልሰተኞች በወጣትነት ዕድሜ ክልል የሚገኙ በሙሉ ወንዶች መሆናቸውም ታውቋል። ጋዜጠኛ ማኮንግ በኬንያ ወጅር ግዛት ብዙ የኢትዮጵያ ፍልሰተኞች በተደጋጋሚ በፖሊስ ቁጥጥር ስር እንደሚውሉ ለአሜሪካ ድምፅ ገልጸዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ኤርትራ በኢትዮጵያ አምባሳደር ሾመች። አምባሳደር አቶ ሰመረ ርእሶም በኤርትራ የትምህርት ሚኒስቴር በመሆን ሲያገለግሉ የቆዩ ናቸው። በአየርላንድ የኢትዮጵያ አምባሳደር የነበሩት አቶ ሬዲዋን ሁሴን በኤርትራ የኢትዮጵያ አምባሳደር ሆነው እንዲያገለግሉ ባለፈው ሳምንት መሾማቸውም ይታወሳል። ብርሃነ በርሄ ከአስመራ ዝርዝሩን ይዟል። አምባሳደር ሰመረ ርዕሶም ይህን ሹመት በሚኒስቴርነት ደረጃ ሆነው እንዲያገለግሉ ነው የተሾሙት። የኤርትራ ኤምባሲ ባለፈው ሐምሌ 7 2010 በአዲስ አበባ መከፈቱ የሚታወስ ሲሆን በኢትዮጵያ በኩልም በተመሳሳይ አቶ ሬድዋን ሁሴንን ባለፈው ሐምሌ 11 የኢትዮጵያ አምባሳደር በኤርትራ ሆነው መሾማቸው የሚታወቅ ነው። ሁለቱ አገሮች አምባሳደሮቻቸውን መሾማቸው በሁለቱ አገራት መካከል የተጀመረውን ተስፋ ሰጭ የሰላም ግንኙነት ወደ ተሻለ ደረጃ በማድረስ በኩል ትልቅ ሚና እንደሚኖረውም ተገልጧል። ሁለቱ ሀገሮች ዲፕሎማሲያዊ ስራዎቻቸውንና ግንኙነታቸውን እንዲያድሱ የሚል አምስት ነጥቦችን የያዘ የጋራ የሰላምና ወዳጅነት ስምምነት ሐምሌ ሁለት በአስመራ መፈራረማቸው ይታወቃል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ የኤርትራ ፕሬዚደንት ኢሳያስ አፈወርቂ ዛሬ ሰኞ ከሳውዲ አረቢያ ንጉስ ሳልማን ጋር ጀዳ ላይ ተገናኝተው መወያየታቸውን የኤርትራ የማስታወቂያ ሚኒስቴር ባወጣው መግለጫ አስታውቋል። በጀዳ ንጉሳዊ ቤተ መንግስት ያካሄዱት ውይይት በሁለቱ ሀገሮችና ሁለቱን ሀገሮች በሚመለከቱ ታላላቅ አካባቢያዊ ወይም ክልላዊ ጉዳዮች ላይ ያተኮረ እንደነበረ ነው መግለጫው ያወሳው። የሳውዲ ንጉስ ሳልማን ሀገራቸው ከኤርትራ ጋር ላላት ወዳጅነት ታላቅ አክብሮት እንዳላት ገልጸው ግንኙነቷን ይበልጡን ለማጠናከርም ቁርጠኛ መሆኗን አመልክተዋል። የሳውዲው ንጉሥ በቅርቡ በኢትዮጵያና የኤርትራ መሪዎች በሀገሮቻቸው መካከል ሰላም ለመመስረት የወሰዱትን ብልህነትና ጀግንነት የተመላበት እርምጃ አድንቀዋል ብሏል መግለጫው። ፕሬዚደንት ኢሳያስ ወደ ሳውዲ የተጓዙት ንጉሱ ባደረገላቸው ግብዣ መሆኑንም መግለጫው አክሎ ገልጿዋል። ሶማሊያ የታችኛው ጁባ ክፍለ ግዛት ውስጥ በሚገኝ ወታደራዊ ካምፕ ላይ ዛሬ ሰኞ ማለዳ የአልሻባብ ታጣቂዎች ጥቃት አድርሰው እስካሁን በታወቀው አስራ ሁለት ሰዎች ተገድለዋል። አልሻባብ በጥቃቱ ኢላማ ያደረገው ከኪስማዩ ከተማ ሀምሳ ኪሎ ሜትር ርቀት ላይ በሚገኝ ወታደራዊ ካምፕ ላይ መሆኑንም የሶማሊያ ባለስልጣናት ለአሜሪካ ድምጽ የሶማልኛ አገልግሎት ገልጠዋል። አልሻባብ ካምፑን ወረን ሀያ ሰባት የመንግስት ወታደሮች ገድለናል ሲልም የመንግስቱ ባለስልጣን ግን መሰረተ ቢስ ነው ነው ሲሉ አስተባብለዋል። የሩዋንዳ ፕሬዝደንት ፖል ካጋሜ ቻይናን አፍሪካን በእኩልነት የምትመለከት ሲሉ አሞገሷት። ይህም በዓለም አቀፍ ጉዳዮች አብዮታዊ የሆነና ከገንዘብም የሚበልጥ ዋጋ የሚሰጠው ነው ሲሉ ካጋሜ መናገራቸው ተጠቅሷል። ፖል ካጋሜ ዛሬ ይህንን የተናገሩት ሩዋንዳን በመጎብኘት ላይ ካሉት የቻይና ፕሬዚደንት ሺ ጂንፒንግ ጋር ሁለቱን ሀገሮች በሚመለከቱ የጋራ ጉዳዮች ዙሪያ ስምምነት ከተፈራረሙ በኋላ ነው። ሩዋንዳን በመጎብኘት የመጀመሪያ የቻይና ፕሬዚደንት የሆኑት ሺ ትናንት እሁድ ነው ከሴኔጋል ወደ ኪጋሊ የሄዱት። በመቀጠል ወደ ሞሪሸስ ያመሩና ከዚያም የዋና ዋናዎቹ አዳጊ ኢኮኖሚዎች ማህበር ብሪክስ ተብለው የሚታወቁት የመሪዎች ጉባኤ ላይ ወደሚሳተፉባት ወደ ደቡብ አፍሪካ ይጓዛሉ። አንዳንድ የአፍሪካ መንግስታት ለሚያካሂዷቸው ግዙፍ የመሰረተ ልማት ግንባታ ፕሮጀክቶቻቸው ወጪ የሆነ የሚሆን ብድር ለማግኘት ይበልጡን ቻይና ላይ እንደሚተማመኑ ነው የሚገለጸው። ከሁሉም ትልቋ ከአፍሪካ ጋር ተናጋጅ የሆነችው ቻይና ወታደራዊ ትስስር ለመመስረትም ትፈልጋለች። የመጀመሪያዋን የጦር ሰፈሯን ባለፈው ዓመት ጅቡቲ ላይ መክፈቷ የሚታወቅ ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስ ላይ ፈጽሞ እንዳይዝቱ ሲሉ የኢራኑን ፕሬዚዳንት ሀሰን ሮሃኒን አስጠነቀቁ። ፕሬዚዳንቱ በትዊተር አማካኝነት ባስተላለፉት መግለጫቸው የጠቅላይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ የኢራንን መሪዎች የሚነቅፍ ንግግር ካደረጉ ከጥቂት ጊዜ በኋላ ነው። ሚስተር ትራምፕ ለኢራኑ ፕሬዚዳንት ሩሃኒ ብለው ትናንት እሁድ ማታ በትዊተር ባወጡት ማስጠንቀቂያቸው እንዲህ ብለው፣ ዩናይትድ ስቴትስ ላይ እንዳይዝቱ፣ አለዚያ ግን በታሪክ ታይቶ የማያውቅ መዘዝ ያገኙታል። የሚሰነዝሩትን የእብደት ዛቻ እንደ ድሮ ዝም ብለን የምንመለከት አይደለንም ተጠንቀቁ ሲሉ ጽፈዋል። ፕሬዚዳንቱ ይህን ማስጠንቀቂያ ያወጡት የኢራን ፕሬዚዳንት በአንበሳ ጭራ መጫወት ይቅርቦ፣ ኋላ ግን ይቆጩታል ብለው ትራምፕን አስጠነቀቁ የሚሉ ሪፖርቶች ቀደም ብለው ከተሰሙ በኋላ ነው። ሮሃኒ ከኢራን ጋር ሰላም መፍጠር የሰላም ሁሉ መጨረሻ፣ ከኢራን ጋር ጦርነት ማንሳት ደግሞ የጦርነት ሁሉ መጨረሻ፣ አሜሪካ ቢገባት ይሻላል ሲሉ አስጠንቅቀዋል። የዩናይት ስቴትስ ውጭ ጉዳይ ሚኒስትር ፓምፔዮ ካሊፎርኒያ ውስጥ ባደረጉ ንግግር የኢራን መንግስት ለአህጉሩ ለሀገሩ ህዝብ ከባድ ስቃይ ሆኖበታል ብለዋል። ባለፈው ሳምንት ሄልሲንኪ ላይ ባደረግነው ንግግር ለሩሲያ ፕሬዚደንት ቭላዲሚር ፑቲን ተበልጬ እጄን የሰጠሁበት አንድም ጉዳይ የለም አሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ። ይሁን እንጂ አሁንም ቢሆን በሄልሲንኪው ጉባኤያቸው ላይ ሁለቱ መሪዎች ምን እንደተባባሉ እቅጁን ማወቅ አልተቻለም። የተወያየ ነው ለሁለቱም ሀገሮቻችን ወደፊት በሚጠቅሙ ጉዳዮች ላይ ነው። ደግሞም በደንብ ነው የተግባባ ነው ይሄ ደግሞ ጥሩ ነገር ነው። የሀሰት ሚዲያውን አይመለከትም እንጂ ሲሉ ፕሬዚደንት ትራምፕ ጽፈዋል ስለ ንግግራችን አሎታዊ ወሬ የሚያወሩት ዋሾሁላ ፌክ ኒውስ ናቸው ሲሉ ትላልቆቹን የዜና ማሰራጫዎች ፕሬዝደንቱ በድጋሚ ወንጅለዋል አድማጮች ለሰዓቱ የአለም ዜና የተመደበው ክፍለ ጊዜ በዚያው አበቃ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታዬ ነን። በአለም ዜና የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን በፊት ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ ሰላሙ መላኪ እንዲሆን የሚያስፈልጉ ነገሮች አሉ። መጀመሪያ በኢትዮጵያና በኤርትራ ውስጥ የአስተዳደር መስተካከል ይኖርበታል። እዛ ሪፎርም ማለት ነው። እዛው ላይ ሰብአዊ መብቶችም ሌላም የፖለቲካል መብቶችም መጠበቅ አለባቸው። አቶ አብዱራህማን ሰይፍ ናቸው። በኢትዮጵያና በኤርትራ የሰላም ስምምነት ዙሪያ ከተናገሩት የተወሰደ ነው። አቶ አብዱራህማን ስለ ኤርትራ የሰብአዊ መብትና የአስተዳደር ጉዳይ የሚከታተሉ ተንታይ ናቸው። በአፍሪቃ ነክ ርዕሶች ጠብቋቸው። ሁለተኛው አጋማሽ ይቀርባል። አሁን ወደ ዕለቱ አብይ ርዕስ በባሌ ዞን ጎባ ከተማ በደረሰው ግጭት እስካሁን በተረጋገጠው አስር ሰዎች መገደላቸውን ከአንድ መቶ በላይ ደግሞ ቀላልና ከባድ የመቁሰል ጉዳት እንደደረሰባቸው የኦሮሚያ ክልላዊ መንግስት አስታውቋል። ግጭቱን የቀሰቀሱት በሀገሪቱ እየተካሄደ ያለውን ለውጥ ለማደናቀፍ የሚሰሩ ወገኖች ናቸው ብለዋል። የአካባቢው ተወላጅ የሆኑ አስተያየት ሰጪዎች ከግጭቱ በስተጀርባ ያሉት ሰላም እንዳይኖር በስውር የሚሰሩ የከሰሩ ኃይሎች ናቸው ያለው ደግሞ የኦሮሚያ ክልላዊ መንግስት ነው። እስክንድር ፍሬው ዝርዝሩን ይዟል። የባሌዋ ጎባ ከተማ ሰሞኑን ሰላም አይደለችም። ከሶስት ቀናት በፊት የተቀሰቀሰ ግጭት የሰው ሕይወት አጥፍተዋል፣ ነዋሪዎቿንም ስጋት ውስጥ ከቷል። በጎባ ከተማ አደባባይ ምስሏ የቆመላትን ቀይ ቀበሮ የዚህ ግጭት ማዕከል አድርገው የሚገልጹ አሉ። የክልሉ መንግስትና ነዋሪዎች እንደሚያስረዱት የቀይ ቀበሮዋ ምስል በአካባቢው ከፍተኛ እውቅና ባላቸው ሀጂ አደም ሳዶ ሀውልት እንዲተካ የፈለጉ ወገኖች አሉ። እነዚህ ወገኖች በከተማዋ አደባባይ የቆመውን የዚህችን ቀይ ቀበሮ ቅርጽ ማፍረሳቸው ደግሞ እርምጃውን ከተቃወሙት ጋር ግጭት ቀስቅሷል። አንዳንዶች የሃይማኖት መልክ ሊያስይዙት በሞከሩት በዚህ ግጭት እስካሁን አስር ሰዎች መገደላቸውን የክልሉ መንግስት አስታውቋል። ትውልድ እድገታቸው በጎባ ከተማ የሆነ የአዲስ አበባ ነዋሪዎች የኦሮሚያ ብሔራዊ ክልላዊ መንግስት ለግጭቱ መፍትሄ እንዲሰጥ ለመጠየቅ ዛሬ ከፕሬዝዳንቱ ለማ መገርሳ ቢሮ ፊት ለፊት ተሰባስበው ነበር። ቀይ ቀበሮዋ ሃይማኖትም ሆነ ብሔር የላትም ያሉት አቤቱታ አቅራቢዎቹ የግጭቱ መነሻ አይደለችም ሲሉ ተናግረዋል። አቤቱታ አቅራቢዎቹ አቶ ለማ መገርሳን ባያገኙም የእርሳቸውን ተወካዮች ገብተው አነጋግረዋል። ከአቤቱታ አቅራቢዎቹ አንዱ የሆኑት መምህር ፍጹም ታደሰ ለክልሉ መንግስት ያቀረቧቸውን ጥያቄዎች አብራርተዋል። የመጣንበት ምክንያት መሰረታዊ ጥያቄ ይዘን ነው። አንደኛ በአስቸኳይ ግጭቱ በኃይል እንዲቆም ነው በፖሊስም ይሁን በመከላከያም እንዲቆም ነው። መከላከያም ፌዴራል ፖሊስም ገብቷል ከተማው። ሁለተኛ ይህንን ነገር ሲያጠነጥኑ ሲገምዱ፣ ሲፈትሉ የነበሩ ከከንቲባው ጽፈት ቤት ጀምሮ ከወረዳው ቢሮ ጀምሮ ከዞኑ ቢሮ ጀምሮ ከክልል ቢሮ ጀምሮ ተይዘው ለፍርድ እንዲጠየቁ ነው። የገደሉ ፖሊሶችም ጭምር ለፍርድ እንዲጠየቁ ነው። የገደሉ ሰዎች ያቆሰሉ ሰዎች ሆብሎ ብሎ አመፁን ያስነሱ ያስነሱን ሰዎች ተጠያቂ እንዲሆኑ ነው። ሶስተኛ ላይ በግጭቱ የተበላሹ ነገር ቦታቸው ላይ እንዲቀመጡልን ነው። ይህን በደንብ የጠየቅ ነው። የክልሉን ቢሮ በአግባቡ ኮሚኒኬሽንን ቢሮን ቢሆን ሌላውም ሄደን ቢሮ ክፍልም ሄደን ያነጋገር ነው። በጭም በጣም በትህትና አናግረው ነገሮች ሁሉ እኛ መረጃ አለን ነገሮች እንዲስተካከሉ ኢንፎርም አድርገናል። የኮሚትመንት እጥረት እንጂ ነገሩን ለማብረድና ለማስቆም ቀላል ነበረ። የቁርጠኝነት እጥረት ነው። የቁርጠኝነት ችግር ነው። ስለዚህ የጠየቃችሁትን ትኩረት እንሰጥባቸዋለን። ከዛ በኋላ ላይ ወደ ቀደመው ቦታ ማንነቷ ይመለሳል ብለው ቃል ገብተውልናል። እኛም የጠየቅ ነው ይሄ ነው። ሰውን ስሜቱን አጥንተው ነው በስሜቱ የመጡበት እንጂ ሰው በጣም ተዋዶ ተፋቅሮ የኖረ ሰው ነው። ቄስ ጨብጦ ቄስ አክብሮ፣ ሀጂ ጨብጦ ሀጂ ሼኪ አክብሮ የኖረ ህዝብ ነው። ሰሞኑን የታየው ግጭት በከተማዋ ያለውን እውነታ እንደማያንጸባርቅም እነዚሁ ተወላጆች ያስረዳሉ። በዚያው ተወልደው ያደጉትና በአዲስ አበባ ከተማ የሚኖሩት አቶ ዘላለ መሸቴ እንዳሉት ግጭቱ በዚያ ከተማ ነዋሪዎች መካከል እየተቀሰቀሰ አይደለም፣ ለውጥ የማይፈልጉ ኃይሎች ያቀጣጠሉት ነው ባይ ናቸው። አሁን ባለው አገሪቱ እያሳየች ያለችውን ለውጥ መሰረት አድርገን ሪፎርሙ እስከ ታች ድረስ እንዲከናወን ወይም ደግሞ ታች ድረስ እንዲደርስ የማይፈልጉ የቀን ጅቦች፣ ጠቅላይ ሚኒስትሩ እንዳላቸው፣ እነሱ በገንዘብና በተለያየ ነገር ተደልለው የተወሰኑ ኃይሎችን በሙስና በመያዝ ህብረተሰብ ውስጥ ልክ የሃይማኖት እና የብሔር ጦርነት እንደተነሳ አድርገው ህዝብን ከህዝብ ለማስተላለቅ የሚያደርጉ ጥረት ነው። ምክንያቱም ሰው በሃይማኖት ወይ በእምነት የተሳሰረ አንድ ሆኖ የሚኖር የጎባ ከተማ ህዝብ እንደምታውቀው እንደ የትንሿ ኢትዮጵያ መገለጫ የሆነ ነው። የተለያየ እምነት ያላቸው፣ የተለያየ ሃይማኖት ያላቸው ሰዎች ተከባብረው ተፈቃቅደው የሚኖሩባት ከተማ ከመሆኗን ባሻገር ሙስሊሙም ክርስቲያኑም በማህበራዊ ህይወት በእድር፣ በሰርግ፣ በለቅሶ አብሮ የማይነጣጠል አብሮ የኖረ ወደፊትም አብሮ የሚኖር ይህንን ግንኙነት አንድ ጊዜም ራሱ እንኳን ምንም አይነት ችግር ተፈጥሮ የማይታወቅበት ቦታ ላይ ሆን ተብሎ የተጠነሰሰ ሴራ ነው። በጥቂት ግለሰቦች የለውጡ አራማጅ ያልሆኑ ግለሰቦች ያመጡት ችግር ነው። እኛንም እዚህ አነሳስቶ ያንን ነገር ለማስቆም እዚህ እንድንሰበሰበ የተደረገበት ምክንያት የኦሮሚያ ብሔራዊ ክልላዊ መንግስትም በተለይ ከግጭቱ አነሳስ አንጻር በተወላጆቹ በተሰጠው አስተያየት ይስማማል። የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር ነገሪ ሌንጮ ለአሜሪካ ድምፅ እንዳብራሩት ተጠያቂዎቹ ሰላም እንዳይኖር በስውር የሚሰሩ የከሰሩ ኃይሎች ናቸው። ይሄ ለዚህ ግጭት ምክንያት ይሆናል ብሎ መውሰድ አስቸጋሪ ነው የሚሆነው። ምክንያቱም ለሰው ህይወት እንዲያልፍ እንደዚህ አይነት ጉዳት እንዲደርስ ምክንያት መሆን አልነበረበትም። ምክንያቱም በሰላማዊ መንገድ አውልት ማቆም ይቻላል። ይህንን ደግሞ ከመንግስት ጋር በመነጋገር መስራት ይቻላል። ነገር ግን በኦሮሚያም አጠቃላይ ሀገሪቷ ውስጥ ሰላም እንዳይኖር የሚሰሩ በስውር የሚንቀሳቀሱ አካላት እንዳሉና አላስፈላጊ መረጃ በህዝቦች መካከል ሰላም እንዳይኖር መረጃ በማሰራጨት የሰዎችን ግንኙነት የሚያበላሹ የሚንቀሳቀሱ የከሰሩ አካላት በተለይም ደግሞ በክልሉም ይሁን በሌላው የመንግስት መዋቅርም በእርምጃ የተገለሉትም ይሁን ሌሎችም ደግሞ ከዚህ በፊት በህገወጥ ንግድ የተሳተፉትም በየቦታው ሰላም እንዲናጋ የሚሰሩበት ሁኔታ አለ። ስለዚህ ምክንያቱ አሁንም እየተጣራ ነው። ሌላ መልክ እንዲይዝ ግን እየተፈለገ በህዝብ መካከል ግጭት ተደርጓል ማለት ነው። በግጭቱ እስካሁን አስር ሰዎች መሞታቸውን ከመቶ በላይ የሚሆኑት ደግሞ ከባድና ቀላል ጉዳት እንደደረሰባቸው ዶክተር ነገሪ ጠቅሰዋል። ለሰዎች ህይወት ማለፍ አንዱ ምክንያት በፖሊሶች በራሳቸው የተወሰደው እርምጃ መሆኑን የገለጹ የአካባቢው ተወላጆች አሉ። በእነዚህ ፖሊሶችና በሌሎችም አጥፊዎች ላይ እርምጃ እንዲወሰድ ግጭቱን በተለያየ መንገድ የቀሰቀሱና ያባባሱ የተለያዩ ኃይሎችም እንዲጠየቁ ይፈልጋሉ ነዋሪዎቹ። ከዚህ አንጻር ያለውን ሁኔታ የጠየቅኳቸው ዶክተር ነገሪ አሁን በዋነኛነት የተተኮረው ግጭቱን በማብረድ ላይ መሆኑን ገልጸዋል። የክልሉ መንግስት ግምገማ ተጠናቆ ለዚህ ሪፖርት አልደረሰም። አሁን ራሱ ውይይት እየተደረገበት ነው፣ እየተጣራ ነው። ከዚህ የጸጥታ አካላትን ኃላፊዎችን፣ እንዲሁም ደግሞ የክልሉ ድርጅት ኃላፊ ወይ ደግሞ የመሪው ድርጅት የፖለቲካ ድርጅት ኃላፊም ጨምሮ ውይይት እያደረጉ ነው ያሉት ማለት ነው። ስለዚህ ያው ጉዳይ የተደረዘባቸው ወገኖች የተለያዩ ቅሬታዎችን ሊያቀርቡ ይችላሉ። ያንን ቅሬታ እንደ ሁኔታው እንቀበላለን። ነገር ግን ትክክለኛው መረጃ ተጣርቶ ለሕዝብ ይፋ ይሆናል ማለት ነው ማን ነው ያጠፋው የምለውን አሁን ድምዳሜ ላይ መድረስ አይቻልም። ነገር ግን እንደ ተባለው ይህንን ችግር ከመሰረቱ ይሄ ጉዳት ሳይደርስ ማቆም ይቻላል ብለን ነው የምንገምተው። ስለዚህ በዚህ ውስጥ ማን የማን እጅ ነው ያለው ለምንድን ነው እስከዚህ ድረስ ይህንን ጉዳት እስኪያደርስ ድረስ ተጠበቀ የምለውን ከተጠራ በኋላ ይፋ የምናደርግ ይሆናል ማለት ነው። ለመጨረሻ ብዬ ነበር፣ አስሩ ሰዎች ለመሞታቸው ምንድን ነው ምክንያቱ? እንዴት ነው የሞቱት? ዶክተር ነገር በእናንተ ግምገማ እርስ በርስ የነበረ ግጭት ነው፣ የጸጥታ ኃይሎች ተሳትፎ አለበት። ለዚህ ትርስር የተጣራ ነገር የለኝም። የተጣራ ስለሆነ ያ እንሰጣቸዋለን። ዛሬ ከሶስት ቀናት በኋላ በባሌ ጎባና አካባቢው የተሻለ ሰላምና መረጋጋት መኖሩን የክልሉ መንግስትና ተወላጆቹ አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እንደዘገባው፣ እናመሰግናለን። ወደ ተከታዩ መጽሔት ርዕስ ስንሻገር ላለፉት 27 ዓመታት ተከፋፍለው የኖሩት የኢትዮጵያ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶሶች ወደ አንድነት ለመመለስ የጀመሩት የሰላምና የእርቅ ሂደት በተሳካ ሁኔታ እየተካሄደ መሆኑን እየገለጹ ነው። ከአዲስ አበባ ሰሞኑን ዋሽንግተን የገባው የቅዱስ ሲኖዶሱ ልኡካን ቡድን ውጭ በሚገኘው ሲኖዶስ ሊቃነ ጳጳሳትና የደብሮችም ኃላፊዎች አቀባበል ከተደረገለት በኋላ የሰላሙ ጉባኤ መክፈቻ ስነ ስርዓት የሁለቱም ሲኖዶሶች አባቶችና ምዕመናን በተገኙበት ዋሽንግተን ዲሲ ውስጥ በሚገኘው ደብረ ኃይል ቅዱስ ገብርኤል ቤተ ክርስቲያን ትናንት እሁድ በጋራ ጸሎትና ይፋ መድረክ ተጀምሯል። በሌላ በኩል ደግሞ ዋሽንግተን ዲሲና በአካባቢዋ የሚኖሩ ወንጌላውያን አማንያን ትናንት የምስጋና ትናንትን የምስጋና ቀን ብለው አክብረውታል። ሰሎሞን አባተ ተከታዩን አሰናድተዋል። የትናንትናው የደብረ ኃይል ቅዱስ ገብርኤል ቤተ ክርስቲያን ሥነ ሥርዓት በመታደስና በአንድነት መንፈስ የተሞላ እንደነበረ እመሃሉ ለተገኘ ሰው መገመት አያዳግትም። የአንድ ሙሉ ሰው ለሚሆን ዕድሜ ላለፉት 27 ዓመታት ተከፋፍላ የቆየችውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለመሰብሰብና ወደ አንድነት ለመመለስ በርካታ ጥረቶች ሲደረጉ መቆየታቸውንና ሳይሳኩም መቅረታቸውን የሰላምና የእርቅ ኮሚቴው ሰብሳቢ መላከ ሕይወት አረጋወይን ብርሃኑ ትናንት በመክፈቻው ላይ ባደረጉት ንግግር አመልክተዋል። ዋናው የዚህ ጉባኤ ዓላማ ሁሉም እንደሚያውቁት የቤተ ክርስቲያናችንን ልልና የማይወድ እኩይ መንፈስ በተለያዩ አካላት አድሮ ቤተ ክርስቲያናችንን ከሁለት ከፍሎ ሰላማችንንና አንድነታችን ስለነሳን፣ በአንጻሩ በአባቶች ጸሎት በካህናትና ምዕመናን ኅብረት የቤተ ክርስቲያናችንን ክብርና ልልና የአባቶቻችንን ተሰሚነትና ተወዳጅነት የካህናትንና የመምህናንን ፍቅርና አንድነት ወደ ነበረበት ለመመለስ ነው። ብፁዓን አባቶቻችን፣ ክቡራን እንግዶች፣ ብፁዓን አባቶች ልጆቻችሁ ከፊታችሁ ቁመን የምናቀርበው ተማጽኖ በመቆጨት እንጂ ድፍረት እንዳልሆነ ተረድታችሁልን በአባትነት ዓይን አይታችሁልን መፍትሄውን ራሳችሁን እንድትሰጡ። በተፈጠረው ልዩ ምክንያት የተከሰተውን ዘርፈ ብዙ ችግር በዚህ ድርድር አስወግዱልን። የቢጽ ሐሳውያንን መግቢያና መውጫ በር ዝጉልን። ይህም የግዳማት አንድነት የማኅበረ ካህናትና የምዕመናን የተባበረ ወቅታዊ ጥያቄ በመሆኑ ልዩ ትኩረት ይሰጥልን። በዚህ አጋጣሚ በዚህ አጋጣሚ ችግሩን አንድ ክፉ አጋጣሚ እንዳደረሰብን ሁሉ ሌላ መልካም አጋጣሚ ደግሞ ለመፍትሄው ከአባቶች ጎን ቆሟል። ይኸውም መልካም አጋጣሚ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ይኸውም መልካም አጋጣሚ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮጵያ ትንሣኤና ለቤተክርስቲያናችን አንድነት ቅን አሳብ ያላቸው መሆናቸው ነው። የሰላም ሰው፣ የፍቅር ሰው፣ የአንድነት ሰው የሆኑት ክቡር ጠቅላይ ሚኒስትር መልካምነት ከፈጣሪያቸው በምላት የተሰጣቸው በመሆናቸው በሀገሪቱ የተንሰራፋውን ችግር ሁሉ ለመቅረብ ያለ ድካም መስራታቸው የመልካምነታቸው ፍሬ ነው። በይበልጥም በይበልጥም ለቤተክርስቲያናችን ችግር ቅድሚያ በመስጠት ልዩነታችሁን ሰብራችሁ አንድ ሆናችሁ ለእኛ ምሳሌ ሁኑን በማለት ያስተላለፉት መልእክት ወደር የሌለው መልካምነታቸውን ያረጋግጣል። ምክንያቱ ምክንያቱም መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል ይላልና። እንዲህ ስለሆነ የመንግስታቸው ቀና ትብብር እንደማይለየን እምነታችን የጸና ነው። በመሆኑም በዚህ ታላቅ ጉባኤና በሰላምና አንድነት ጉባኤው ፊት ምስጋናዬን አቀርብላቸዋለሁ። እንደገና እንደገና ያቀዱትና እያከናወኑት ያለው ጠቃሚ ዓላማቸው ሁሉ ከግብ እንዲደርስላቸው ሁላችንም ልንጸልይላቸው ልንተባበራቸውም ይገባል። የደብረ ኃይል ቅዱስ ገብርኤል ቤተ ክርስቲያኑ የትናንቱ የጋራ ጸሎት ሥነ ሥርዓት የሚያሳየው የአሁኑ የሰላምና የእርቅ ጥረት እየተሳካ መሆኑን ነው። መላከ ሕይወት ሐረገ ወይንም ሆኑ ሌሎች ተናጋሪዎች ያሰሟቸው ቃሎች የሚጠቁሙትም የሚያረጋግጡትም ይህንኑ ነበር። በጉባኤው መክፈቻ ሥነ ሥርዓት ላይ በክብር እንግድነት የተገኙት በዩናይትድ ስቴትስ የኢትዮጵያ አምባሳደር ካሳ ተክለ ብርሃንም ለዚህ ቤተ ክርስቲያኒቱን ወደ አንድነት ያቀረበ ጥረት አባቶችና ሌሎች የሚያደረጉትን ጥረት አድንቀው በተለይ እርቁ የሚካሄደው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዩናይትድ ስቴትስ ያሉ ኢትዮጵያውያንና ትውልደ ኢትዮጵያን ለማነጋገር ዋሽንግተን በሚገቡበት ሰሞን መሆኑ የተለየ እንደሚያደርገው አመልክተዋል። ይህ በእንዲህ እንዳለ ዋሽንግተን ዲሲ እና በአካባቢዋ የሚኖሩ ወንጌላውያን አማንያን ትናንት የአንድነት የሕብረትና የምስጋና ቀን ብለው አክብረው ውለዋል። ስነ ስርዓቱ የተዘጋጀውና የተካሄደውም ዋሽንግተን ዲሲ በምትገኘው የኢትዮጵያ ዓለም አቀፍ ወንጌላዊት ቤተ ክርስቲያን ቢሆንም የተገኙት ግን በአካባቢው ያሉ ወንጌላውያን አብያተ ክርስቲያን መሪዎችና ምዕመናንም መሆናቸውን የቤተ ክርስቲያኒቱ መስራችና ዋና ፓስተር ሃንፍሬ አሊጋዝ ገልጸውልናል። ያዘጋጀንበት ምክንያት ዋና ሁለት አብይ ነገሮች አሉ። አንደኛው ጠቅላይ ሚኒስትራችን ዶክተር አብይ ከተመረጡበት ወይም ደግሞ ስራቸውን ከጀመሩበት ጊዜ ጀምሮ እስካሁን ድረስ በአጭር ጊዜ ውስጥ እያሳዩት የሚያስገርምና የሚያስደንቅ ስራዎችን አይተን እግዚአብሔርን ስለስታቸው ለማመስገን ስለ ሀገራችን ለማመስገን። ምክንያቱም ብዙ ዘመን ጸልየናል ስለ ሀገራችን በጾም ጸሎት በእግዚአብሔር ፊት ብዙ ቀርበናል። በዚህ ምክንያት የእሳቸው የጸሎት መልስ ናቸው ብለን ስለአመንን ስለዚህ ነው አንደኛው ምስጋና የቀረበው። ሁለተኛው ደግሞ ቤተ ክርስቲያናችን ብዙ ኤሪትሪያኖች እና ኢትዮጵያኖች በአንድነት ሆነው የሚያመልኩባት ቤተ ክርስቲያን ናት። ስለሆነችም በዚህ ባለፉት ሀያ ዓመታት ሳላቋረጥ በየእሁዱ ሁለት ጊዜ ሰርቪሳችን ሁለት ስለሆነ ሁለት ጊዜ ስለ ኢትዮጵያና ስለ ኤርትራ አንድነት፣ ፍቅርና ሰላም ብዙ ጊዜ እጸልይ ነበር። ስለዚህ የዚህ የጸሎታችን መልስ እግዚአብሔር ስለሰጠን በኢትዮጵያና በኤርትራ ያለውን ሕብረት ፍቅርና ሰላም እውነተኛ የሆነ ነገር ስላየን በጣም ደስ ስለተሰኘን በዚህ ምክንያት ነው አንደኛው ምስጋና ለእግዚአብሔር እናቀርብ የፈለግ ነው። ይህንም ደግሞ ኬክ አሰርተን የኢትዮ ኤሪትሪያ በሚል በአንድነት ስለዚሁ ደስታ ቆርሰናል። የእግዚአብሔርን ቃል ሰምተናል። ጸሎት ስለ ሀገራችን ስለ ወደፊቱም ሁኔታ ጸልየናል። በጣም ብዙ ሰው ነበር የተገኘው እና ትልቅ ደስታ ነበር። እንደገናም ደግሞ የጠቅላይ ሚኒስትሩን መምጣት በጉጉትና በፍቅር እንደምንጠብቀው በዛም ደግሞ ገልጸናል። ፓስተር ሀምፍሬን አመሰግናለሁ። በሌላ በኩል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የእርቅና የሰላም ጉባኤ ዛሬም የቀጠለ ሲሆን የቤተ ክርስቲያኒቱን ወደ አንድነት መመለስ ዜና በመጪ ቀናት ውስጥ ያውጃሉ ተብሎ ይጠበቃል። ቀጣዩ የመጽሄት ክፍለ ጊዜ ዘገባ ወደ ምዕራብ አፍሪቃ የሚወስደን ነው። ካሜሩን ውስጥ በሚካሄደው ግጭት ምክንያት ልጆቻቸው የሞቱባቸውና የገቡበት ያልታወቀ በመቶዎች የሚቆጠሩ እናቶች ትናንትና በሀገሪቱ መዲና ሰላማዊ ሰልፍ አካሂደዋል። እናቶቹ በመንግስትና ነጻ መውጣት በሚፈልጉት የእንግሊዝኛ ተናጋሪዎች መካከል የሚካሄደው ግጭት እንዲቆም ጥሪ አቅርበዋል። ሞኪ ኤድዊን ኪንዲዜጋ ከያውንዴ የላከውን ዘገባ አዳነች ፍሳዬ ታቀርባለች። እነዚህ ሴቶች ከካሜሩን እንግሊዝኛ ተናጋሪ ክልሎች ወደ ያውንዴ የሸሹ ናቸው። በእነዛ ክልሎች በመንግሥት ኃይሎችና በተገንጣዮች መካከል ውጊያ ሲካሄድ ቆይቷል። ሴቶቹ ለሰላም ሲጸልዩና ሲዘምሩ ነው የሚሰማው። ከእነሱም መካከል የ24 ዓመት ዕድሜ ልጃቸው ካለፈው ግንቦት ወር አንስቶ የጠፋባቸው ግላዲስ አሬ ይገኙባቸዋል። እዚህ መጥተን ይብቃ የማለቱን እድል እንዲያመልጠን አንፈልግም ነበር ያሉት። ባለፈው ኅዳር ወር እንግሊዝኛ ተናጋሪ በሆነው የካሜሩን ደቡብ ምዕራብ ክልል ሁለት ፖሊሶች ከተገደሉ በኋላ ፕሬዚደንት ቢያ ተገንጣዮች በሚሏቸው ታጣቂዎች ላይ ጦርነት አወጁ። የካሜሩን መንግሥት እንደሚለው ሁለት መቶ ሲቪሎችና ከአንድ መቶ በላይ ወታደሮች ተገድለዋል። እናቶች ባካሄዱት ሰላማዊ ሰልፍ የተገኙ አነስቲ ንምባ በጦርነቱ ባለቤታቸውን እና ሁለት ልጆቻቸውን እንዳጡ ተናግረዋል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋች ቡድን የካሜሩን መንግሥት ከሚገባው በላይ ኃይል ይጠቀማል፣ በመሃሉ ሲቪሎች ይጎዳሉ ሲል ባለፈው ሰኔ ወር ነቅፏል። መንግሥት ግን ክሱ ትክክል አይደለም ከሚገባው በላይ ኃይልም አልተጠቀምኩም ሲል አስተባብሏል። ፈረንሳይኛ ተናጋሪ የሆኑ አንዳንድ ሰዎችም በሰልፉ ተገኝተዋል። ማርያም መናንጋ በውጊያው ምክንያት የተፈናቀሉ ሶስት ሰዎችን አስጠግተዋል። መንግስት ትርጉም የሌለው ውጊያን ትቶ ተኩስ እንዲያቆም ይፈልጋሉ። ነጻ መውጣት የሚፈልጉት ኃይሎችም መሳሪያቸውን እንዲያወርዱ ይመኛሉ። የተባበሩት መንግስታት ድርጅት ዘገባ እንደሚለው ወደ 200 ሺህ የሚሆኑ ሰዎች በአገር ውስጥ ተፈናቅለዋል። በአስር ሺዎች የሚቆጠሩት ደግሞ ውጊያው ከተጀመረበት ጊዜ አንስቶ ወደ ናይጄሪያ ተሰደዋል። አድማጮች የምትከታተሉት በ19 ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። እስከ ምሽቱ አራት ሰዓትም ይቀጥላል። አሁን በነጻው የስልክ መስመራችን 2022059942 የውስጥ መስመር 14 ካደረሳችሁን አስተያየቶች ጥቂቱን መልሰን እናሰማችሁ። ክልል ሰላም እናንተ ይሁን በያላችሁበት። እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እስኪ እባካችሁ እቺ ለጠቅላይ ሚኒስቴር እንደው አብይ አህመድ አስተላልፉልኝ። ወደዚህ ሲመጡ እንደው የፍቅር ኬናቸውን ይዘው ብቻ እንዳይመጡ። ለዘረኞችም እንደው ምን አለበት እንደው ይሄ ቲታኖስ የሚባለውን ይባል፣ ዘረኝነት የሚያራግቡትን እንደዚህ አይነትም ደግሞ የፍቅር እንደው ቲታኖስ ይዘው መጣው እንደ ቢሮ ይችላል። ዘር ከሚቆጥሩት አጥንት ከሚቆጥሩት ሰው ከሞተው በኋላ አጥንት ነው አፈር ነው። ዘር ይቆጥራል እዚህ አማራ ነኝ ኦሮሞ ነኝ ትግሬ ነኝ እያለ ሰው ነኝ ቢል የተደረሰ ሰው በሰውነቱ ይቀበራል ያል እግዚአብሔር ግን እዚህ ዘርቆጣሪዎች የባካችሁ የባካችሁ፣ የምን ምልክት እንደው ስትሰሙት ለካ ሰው ነን እንሰሳ አይደለንም ብለን እናስብ ብላችሁ ዞር ብላችሁ ማጥራታችሁ እንደው ወደኋላ ወደኋላ እየዞራችሁ ራሳችሁ ምርምሩ እኔ ስትልኝ ቃሌላ ከፕሮፌሰሮች ጋር ያደርገው የነበረ ውይይት በተለይ ከፕሮፌሰር ተከስተ ነጋሽ የተነሳ ጥያቄ አለ። ኢትዮጵያ ኤርትራውያንን እንዴት አድርጋ ታያቸው? እንደምን ታያቸዋለች? እንደ ኢትዮጵያውያን ወይስ ኤርትራውያን ሲሉ ሰማኋቸውና፣ ይህ ምርጫ የኤርትራውያን ምርጫ እንጂ የኢትዮጵያ ብቻ አይመስለኝም። ኤርትራውያን ምን መሆን ነው የሚፈልጉት? ኤርትራውያን መሆን ነው የሚፈልጉት ወይስ ኢትዮጵያውያን በግላቸው ኢትዮጵያዊ መሆን እንፈልጋለን የሚሉ ካሉ ባነሳሳት ኢትዮጵያ ትቀበላለች፣ ኢትዮጵያውያን አርጋ ትቀበላለች። እንደ ሀገር ግን ኤርትራ እንደ ሀገር ምን መሆን የምትፈልገው? ኢትዮጵያ መሆን ትፈልጋለች? መሆን ከፈለገች ኢትዮጵያ ሰየው ብላ እንደምትቀበል የታወቀ ሰው እንደየ ምርጫው እንደየ ምርጫው ነው መሆን ያለበት እንጂ የኢትዮጵያ ጉዳይም አይመስለኝም። ዋል ሴቲዘን ግን አትሰጥም ኤርትራዊና ኢትዮጵያዊ። ምናልባት አሁን ህግ ካልተቀየረ በስተቀር ዱዋል ሲቲዝን ትሰጥ አልነበረችም። አመሰግናለሁ። ጠና ስንጌዎች፣ እንደምን አላችሁ? ሰሞኑን ሶስት ምሁራኖችን በአዳነች ተጋብዘው ሰምተን ነበር። ፕሮፌሰር መድህኔ እና አቶ ገብሩ አስራት እና ልደቱ አዳነች በጠየቀቻቸው ጥያቄ መሰረት ጸጉረ ልውጥ የሚለው በደርግም ጊዜ ሲጠቀሙበት የነበረው ነው። እንደገና ደግሞ የቀንጅብ የሚለው ጠቅላይ ሚኒስተሩ የተጠቀሙበትን እና ሌላው በአማራ ክልል የህገ መንግስት ሁኔታ ሰባንድራ ላለችው የቀን ጅብ የተባለው የቀን ጅብ ማለት የትኛውንም ብሔረሰብ በስም ተጠቀሰም፣ ነገር ግን የቀን ጅብ የሆኑ ሰዎች አሉ። ትክክል ነው አሉ። አገሪቱ ውስጥ በጣም ብዙ ሁከትና ጥላቻ ሲፈጥሩ የነበሩ ሰዎች አሉ። እነኛን ሰዎች ሌላው ደግሞ ጸጉረ ልውጥ በደርግ ጊዜም ሲባል ነበር ለተባለው ጸጉረ ልውጥ ማለት አማርኛው ምናልባት ግልጽ ወይንም አለመረዳት ካለ ካልሆነ በስተቀር ጸጉረ ልውጥ ማለት በዛ አካባቢ ያልተለመደ ሰው ማለት ነው። በሶስተኛ ደረጃ አማራ ክልል አረንጓዴ፣ ቢጫ ቀይ ባንዲራ ይዞ ወጥቶ ነበር። ያ አረንጓዴ፣ ቢጫ ቀይ ነጻነቱን ለማሳየት፣ ኢትዮጵያዊነቱን ለመግለጽ፣ ደስታውን ለመግለጽ የተጠቀመበት ነው እንጂ ህገ መንግስቱን ጣስ የሚባለው በሰበባ ሰበቡ የአማራን ህዝብ ለማጥቃት ሆን ተብሎ የተፈለገ ነገር ነው እንጂ በመላ ኢትዮጵያ ውስጥ ያለ ህዝብ አረንጓዴ፣ ቢጫ ቀይን እያውለበለበ ይዞ ወጥቷል። የአማራ ክልል ብቻ አይደለም። ደግሞም ትክክል ናቸው። የነበረ ያለ ባንዲራ ነው የተወጡት እና ለሰላምና ለአንድነት ለፍቅር ብንተጋ መልካም ነው። አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም በሚቀርቡ አወያይ አነጋጋሪ በሆኑ ርሶች ዙሪያ የምትልኩልን አስተያየቶች እናስተናግዳለን እና ደውሉ፣ ጻፉልን አሁን ወደ ሙዚቃው ከመሸጋገራችን በፊት አንድ ዜና ነገር እናሰማለን። ኢትዮጵያና ኤርትራ የወዳጅነት ጨዋታ ሊያደርጉ ነው። የኢትዮጵያ የእግር ኳስ ፌዴሬሽን የሁለቱን ሀገሮች ወንድማማችነት ለማጠናከር የወዳጅነት ጨዋታ ለማድረግ ግብዣ ያደረገበትን ደብዳቤ ባለፈው ሳምንት ልኳል። የኤርትራ ብሔራዊ እግር ኳስ ፌዴሬሽንም የተ የቀረበለትን ጥያቄ ወይም ግብዣ መቀበሉን የሚያረጋግጥ ደብዳቤ በመላክ መስማማቱን ገልጠዋል፣ ይላል። ታዲያ ትክክለኛው ቀን ጨዋታው የሚካሄድበት ይፋ አልተደረገም፣ እስካሁን ወደፊት ይፋ እንደሚደረግ ገልጸዋል። አሁን በቀጥታ ወደ ዜማው እንለፍ። ቆንጀት፣ ዜማው እየተሰማ ነው። አልሆነም ቼኩዬ ታልሰራ በላኩ አልሆነም ቼኩዬ ሐውሳ ዝናባይጥን ያበቅላል በመስኖ I can a carat. Jammy wash a I can a carat. Jammy wash a mask. sakasa binga mata binga bale sarqo sarqo to nebrae kumai eb di tu muri kun kumai father shinga meta zina bi chala ማሪቱ ለገሰ የአምባሰሏ ንግስት ነበረች። ደብቄዋለሁ ያለችው ቆንጅት ደብቄዋለሁ ነው። ረሱ ሱስ ነው። ከአዲሱ ሲዲያ ነው። ግሩም ዜማ ነው። ሁሌም ዛሬም ድምጿ እንደ ወትረው ሁሉ ግሩም ነው። ቆረቆራል። እናመሰግናለን። አድማጮቹ የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በዚህ ሰዓት በየሳምንቱ እየተቀናበረ የሚቀርበው የስፖርት ዝግጅት ነው ሰዓቱ አዘጋጅና አቅራቢ ሰለሞን ክፍላይ። እንደምናመሽታችሁልኛል የተከበራችሁ አድማጮቼ። በለንደኑ ዳያመንድ ሊግ ኬንያዊው አትሌት ኢማኑኤል ኮሪር በ800 ሜትር የዓለምን ፈጣን ጊዜ አስመዘገበ። በእግር ኳስ ጅማ አባ ጅፋር የዘንድሮው የኢትዮጵያ ፕሪምየር ሊግ ሻምፒዮን ሆኗል። ሌሎች ዜናዎችም አሉን። አብራችሁን ቆዩ። የትላንቱን ለንደን ኦሊምፒክ ስታዲየም ላይ የተካሄደውን የዳያመንድ ሊግ ውድድሮች ዜና ላስቀድም። የ23 ዓመት ዕድሜ ያለው ኬንያዊው አትሌት ኢማኑዌል ኮሪር በ800 ሜትር ፈጣኑን የዓለም ጊዜ ሲያስመዘግብ ከ2012 ዓ ም እንደ አውሮፓውያን ዘመን አቆጣጠር ወዲህ ለመጀመሪያ ጊዜ መሆኑ ነው። አንድ ደቂቃ ከ42.14 ሴኮንድ ሆኗል አዲሱ ፈጣን ጊዜ። ከአንድ ቀን በፊት አርብ ዕለት ማለት ነው። ኒጌል አሞስ ሞናኮ ላይ አንድ ከ42 ከአንድ ነጥብ አራት አስመዝግቦ እንደነበር ታውቋል። ይህን አዲስ ሬኮርድ ለማስመዝገብ የነበረኝ ዕቅድ በመጪው ዓመት ነበር፣ ቀድሞ በመፈጸሙ ተደስቻለሁ ብሏል ኢማኑዌል ኮሪር። ክሌተን መርፊ ከዩናይትድ ስቴትስ ሁለተኛው ወጥቷል። በሴቶቹ የአንድ ማይል ሩጫ ውድድር ደግሞ ለሆላንድ የምትሮጠው ኢትዮጵያዊት ሲፋን ሐሰን በ4 ደቂቃ ከ14.71 ሴኮንድ ቀድማ ገብታለች። ሲፋን ከ9 ቀናት በፊት ራባት ላይ በ5000 የአውሮፓን ሬኮርድ መስበሯ አይዘነጋም። ጉዳፍ ጸጋዬ ሁለተኛ ሆናለች። ኬንያዊቷ ሄለን ኦቢሪ ሦስተኛ። በ100 ሜትር ፈጣኑ የመሰናከል ሩጫ አሜሪካዊቷ ኬንድራ ሃሪሰን አንደኛ ወጥታለች። በሌላው አስገራሚው የሴቶቹ 200 ሜትር ሩጫ ውድድር እንግሊዛዊቷ ዲና አሸር ስሚዝ ቀድማ ገብታለች። ሌሎች ውድድሮችም ተካሂደዋል። ለቀሪዎቹ የስፖርት ዜናዎች ገዛን መስቀል ከአዲስ አበባ ተከታዩን ይዟል። አመሰግናለሁ ሰለሞን። አስራ ስድስት ክለቦችን ያሳተፈው የ2010 ዓ ምት የኢትዮጵያ ፕሪምየር ሊግ ሊጠናቀቅ ከተያዘለት የጊዜ መርሃ ግብር ተራዝሞ ሲጠናቀቅ ጅማ አባ ጅፋር ሊጉን በተቀላቀለበት የመጀመሪያ ዓመት ሻምፒዮን ለመሆን መብቃቱ አድናቆት ተችሮታል። ሁለት ቡድኖች በሻምፒዮና ውድድሩ መጨረሻ በእኩል ነጥብና እኩል ጎል እስከ መጨረሻው ሲደርሱ በ20 ዓመት የፕሪምየር ሊጉ ታሪክ የዘንድሮ ለሁለተኛ ጊዜ ነው። ጅማ አባጅፋርና ቅዱስ ጊዮርጊስ እኩል 52 ነጥብና እኩል 19 ጎል ይዘው ለሻምፒዮናው የመጨረሻ ውድድር ደርሰው ነበር። ሁለቱ ቡድኖች የትናንት እሁድ ሳምንት የመጨረሻውን ወሳኝ ጨዋታ ማድረግ ሲገባቸው በተለየ አጋጣሚ አንድ ቀን አራዝመው ጨዋታቸውን አድርገዋል። አዲስ አበባ ላይ ቅዱስ ጊዮርጊስ ሀዋሳ ከተማን ሁለት ለባዶ በማሸነፍ ነጥቡን አምሳ አምስት የጎል ብዛቱን ደግሞ ሀያ አንድ ሲያደርስ ጅማ አባ ጅፋር በአንጻሩ ጅማ ላይ አዳማ ከተማን በሰፊ ግብ ልዩነት አምስት ለዜሮ በመርታት በነጥብ አምሳ አምስት ከጊዮርጊስ አቻ ቢሆንም የጎል ብዛቱ ሀያ አራት አድርሰዋል። በመሆኑም በሶስት ጎል ብልጫ ጅማ አባ ጅፋር የ2010 ዓ ም የኢትዮጵያ ፕሪምየር ሊግ ሻምፒዮን ሆነዋል። በእለቱ ለጅማ አባ ጅፋር ጎሎቹን በማስቆጠር ኮከብ ሆኖ ያመሸው የናይጄሪያዊው ፕሮፌሽናል ኦኬኪ አፉላቢ በ23 ጎል የሻምፒዮናው ኮከብ ጎል አግቢ ሲሆን የቡድኑ አሰልጣኝ ገብረ መድህን ኃይሌም ኮከብ አሰልጣኝ ሆነው ተመርጠዋል። ኢትዮጵያ ኤሌክትሪክ፣ ወልዳያ ከተማና አርባ ምንጭ ከተማ ሶስቱ ቡድኖች ወደ ታችኛው ዲቪዚዮን ወርደዋል። የ2010 የኢትዮጵያ ፕሪምየር ሊግ ጥሩ ጊዜን አላሳለፈም አጫዋች ዳኞች የተደበደቡበት በአዲስ አበባና በክልል ከተማ ስቴዲየሞች የጦር ሜዳ እስኪመስሉ ብጥብጥና ለበርካታ ሰዎች ጉዳት የደረሰበት ከመቼውም ጊዜ ስፖርታዊ ጨዋነት የተጓደለበት ጊዜ ሆኖ አሳልፏል። ወደ እግር ኳስ ነክ ዜናዎች ስናመራ ወቅቱ የተጫዋቾች የእረፍት ጊዜና ክረምት በመሆኑ በምትኩ የተጫዋቾች የአሰልጣኞች የዝውውር መስኮት ተከፍቶ መሸጥ መለወጡ ውስጥ ውስጡን ተጠዋጥፈዋል። ለዛሬ የሁለት አሰልጣኞችን ጉዳይ እንመለከታለን። አሰልጣኝ ሳይኖረው ጥቂት ወራቶችን ያሳለፈው የኢትዮጵያ ብሔራዊ ቡድንም አቶ አብርሃም መብራቱን በሳምንቱ አጋማሽ በአሰልጣኝነት አግኝተዋል። በኢትዮጵያ እግር ኳስ ፌዴሬሽን የተመረጡት አቶ አብርሃም መብራቱ ከአመታት በፊት በሀገር ውስጥ የተለያዩ ክለቦችን ከማሰልጠናቸውን በላይ የኢትዮጵያ ብሔራዊ ቡድን ምክትል አሰልጣኝ ሆነውም ሰርተዋል። ላለፉት አስር አመታት ደግሞ ወደ የመን አምርተው ክለቦችን በማሰልጠንና በእግር ኳስ ዘርፍ በኃላፊነትም ሰርተዋል። በአሁኑ ጊዜ የየመን ብሔራዊ እግር ኳስ ቡድን በማሰልጠን ላይ ናቸው። በቅርቡም ወደ ሀገር ተመልሰው የብሔራዊ ቡድኑን ዋልያዎቹን የማሰልጠን ስራቸውን እንደሚጀምሩ ካሉበት ሆነው አስታውቀዋል። በሌላ በኩል ደግሞ ላለፉት ሶስት አመታት የሐዋሳ ከተማን ሲያሰለጥኑ የቆዩት አቶ ውበቱ አባተ የጎንደሩን ፋሲል ከተማ የዓለም ማሰልጠን ስምምነት መፈራረማቸውን የክለቡ ምክትል ሰብሳቢ አቶ አስቻለው ወርቁ አስታውቀዋል። የክለቡ ምክትል ሰብሳቢና አሰልጣኝ ውበቱ አባተ ስምምነቱን አስመልክተው በየተራ የሚከተለውን ተናግረዋል። በቅድሚያም አቶ አስቻለው ወርቁ ክለባችን አሁን ካለበት ደረጃ ከፍ ሊያደርጉ ይችላሉ ብለን ስላመንን አቶ ውበቱ ወደ ክለባችን እንዲመጡ ተስማምተናል። ታዳጊ ወጣቶች ላይ አትኩረንም ለመስራት ስላቀድን የዚህ ክለብ ምንጭም ከታች ተኮትኩቶ የሚወጣው ወጣት ነው ብለን ስለምናምን ለዚህ ደግሞ የመረጥናቸው አቶ ውበቱን ደጋፊውን የሚያረካ ቡድን መፍጠር እነዚህ ናቸው በዋነኛነት። ለዚህ ይህንን ለማድረግ ደግሞ የተሻለ ቦታ ፋሲል ነው ከሚል ለሁለት ዓመት ከእነሱ ጋር ለመቆየት ተስማምቻለሁ። በዛ መሰረት ወደዚህ ጠንካራ የደጋፊ አካል ወዳለው ቲም እና ወደ ትልቅ ስም ወዳለው ቡድን በመዘዋወሬ ደስታ ይሰማኛል። በቆይታ እንግዲህ ከእነሱ ጋር ተባብሬ የሚጠበቅብኝን ነገር ሁሉ ለማድረግ ጥረት እንደማደርግ ነው የሚሰማኝ። በመጨረሻም በፈረንሳይ ብሔራዊ ቡድን ሻምፒዮንነት በተጠናቀቀው ሀያ አንደኛው የዓለም እግር ኳስ ዋንጫ ለ32 ተሳታፊ ቡድኖች የተመደበው 400 ሚሊዮን ዶላር ተከፋፍለዋል። ሻምፒዮናው የፈረንሳይ ቡድን የአንበሳውን ድርሻ 32 ሚሊዮን ዶላር አግኝተዋል። የውድድሩ ክስተት የሆነው የክሮሽያ ብሔራዊ ቡድን በሁለተኝነቱ 28 ሚሊዮን ዶላር፣ ሶስተኛ ና አራተኛ የወጡት የቤልጅየም ና የእንግሊዝ ብሔራዊ ቡድኖች 24 ና 22 ሚሊዮን ዶላር ደርሷቸዋል። ሌሎችም ሀያ ስምንት ቡድኖች እንደየደረጃቸው ተከፍሏቸዋል። ፊፋ ካለፈው አራት ዓመት ከመደበው ገንዘብም በላይ በ42 ፐርሰንት ጭማሪ ያደረገ ሲሆን በተለይም ውድድሩ ከመጀመሩ አስቀድሞ ለአምስቱ የአፍሪካ ቡድኖች ለእያንዳንዳቸው ሁለት ሚሊዮን ዶላር ድጎማ ማድረጉ አስመስግኖታል። በእኔ በኩል ያለው የሆነው ሰለሞን ወደ አንተ ተመልሻለሁ። ገዛኸኝ ጽዮን መስቀልን አመሰግናለሁ። ካለን ጊዜ አንጻር በዚህ እናጠቃልላለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩ። ነው አድማጮች፣ የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የተከታተላችሁት ሳምንታዊውን የስፖርት ዝግጅት ነበር። አዘጋጆቹን እናመሰግናለን። አሁን ወደ አፍሪቃ ነክ ርዕሶች እንሻገር። የኢትዮጵያና የኤርትራ የሰላም ስምምነት ዘላቂነት እንዲኖረው የድንበር መካለል ጉዳይ የሚመለከታቸው ሕዝቦች በጉዳዩ እንዲሳተፉ ማድረግና ማነጋገር ያስፈልጋል ብለዋል የለንደን ነዋሪ የሆኑት ኤርትራዊ አቶ አብድራህማን ሰይድ። አቶ አብድረህማን ስለ ኤርትራ የሰብአዊ መብትና የአስተዳደር ጉዳይ የሚከታተሉ ተንታኝ ናቸው። ኤርትራ ውስጥ ዘላቂ የሆነ ውልና ስምምነት ለመፈራረም ከተፈለገ ሰብአዊ መብቶች መከበር አለባቸው፣ እስረኞች እንዲፈቱ ያስፈልጋል። ቢያንስ በአሁኑ ወቅት ኢትዮጵያ ውስጥ እንደሚደረገው አይነት ለውጥ መኖር አለበት ይላሉ አቶ አብድረህማን። የዚህ ፕሮግራም አዘጋጅና አቅራቢ አዳነች ፍሳሀ የነች ያነጋገረቻቸው። እኔ የማየው በሁለት መልኩ ነው። አንደኛው ሰላም መገኘቱ በሁለት ህዝቦች ወይም አገሮች መካከል በጣም አስፈላጊና መኖር የነበረበት ነው፣ ከመጀመሪያ ጀምሮ ማለት ነው። ሌላኛው መልኩ ግን ሰላሙ ዘላቂ እንዲሆን የሚያስፈልጉ ነገሮች አሉ። ተራርጦ ወደ ሰላም መግባት ጥሩም ቢሆንም ግን የሰላም ዋጋ አለው። እሱ ደግሞ መጀመሪያ በኢትዮጵያና በኤርትራ ውስጥ በእያንዳንዱ አገር ማለት ነው የአስተዳደር መስተካከል ይኖርበታል። እዛ ሪፎርም ማለት ነው። እዛው ላይ ሰብአዊ መብቶችም ሌላም የፖለቲካል መብቶችም መጠበቅ አለባቸው። ኢትዮጵያ ውስጥ እንግዲህ ይህን ነገር ጀምሮ ቆይተዋል። ሬሌቲቭ ሲታይ ኢትዮጵያ የተሻለ መድረክ ላይ ነው ያሉት። በኤርትራ በኩል ግን ያው እንዳያችሁት ለምሳሌ ስለ ሰላሙ ስምምነት ሲፈራረሙ በኢትዮጵያ በኩል ከገዢው ፓርቲ ጀምሮ እስከ ፓርላማ ደርሶ ብሎ ነው የሚያልፈው። በኮንስቲቱሽንና በኢንስቲቱሽን መንገድ አድርጎ ነው የሚያልፈው። ኤርትራ ውስጥ ግን በአንድ ግለሰብ ነው የሚወሰኑ ሁሉም ነገር እና እንደዚህ አይነት ተመጣጣኝ ያልሆነ አስተዳደር ለሆነ አይነት ሽርክመት ለሰላም ይሁን ለቆጠባ የሆነ አይነት ሽርክመት ዋስና አይሰጥም። ሌላው ደግሞ ህዝቡ መሳተፍ አለበት። ለምሳሌ በኤርትራ መሆኑ በኢትዮጵያም የህዝብ ተሳታፊነት አስፈላጊ ነው። ሰላሙ ዋስትና እንዲኖረው ህዝቡ የኔ ነው ብሎ መያዝ መቻል አለበት። ሶስተኛው አስፈላጊ ነገር እዚህ ጉዳይ ላይ የድንበሩ ኢሹ ለማስመር ሲመጣ፣ ዲማርኬሽን ለማድረግ ሲመጣ ያን ጊዜ እንግዲህ እዛ አካባቢ ያሉት ክልሎች ይሁን ወረዳዎች እና ሌሎች ህዝቦች እነሱንም የሚሳተፉበት ነገር መሆን አለበት። ከነሱ ተስማምቶ የሚሆን ነገር አለበት። አለበለዚያ ግን እነሱ የማይቀበሉት ከሆነ ትንሽ በአዲስ አበባ በአስመራ ተወሱ ነው እዛ ላይ ሲደርስ ሊቸገሩ ይችላሉ። የኢትዮጵያን ኤርላይንስ ወደ አስመራ መሄድ፣ የአስመራ ኤርትራን ኤርላይንስ ወደ አዲስ አበባ መሄድ የሌላ ሌላ ነገሮች ከነሱ ተያይዘው መምጣት ያለባቸው ኢንፋክት በቅድሚያም ተሰልፈው መምጣት ያለባቸው እነዚህ ነገሮች ነው። የሆነ ማምነው አው እዛ ላይ እንግዲህ እንዳሉት በኢትዮጵያን በኩል ሆነ በኤርትራ በኩል ባድመም ወደ ኤርትራ ትሄዳለች ነው የሚባለው። በምን መልክ ይሄዳሉ? የአዲ ኢሮብስ ጉዳይ ምንድን ነው የሚሆነው? ህዝቡ የግድ መከፈል ካለበት የዜግነታቸው ጉዳይ እንዴት ይሆናል የሚለው እስካሁን የሚታወቅ ነገር የለም። እንግዲህ በጣም አስፈላጊ ጥያቄ ነው። ምክንያቱም ስምምነቱ ላይ ሲፈራረሙ ከድሮም ጀምሮ በመለስ ዜናዊም ከዛም ቀጥሎ የመጣው ፕራይም ሚኒስተር ኃይለማርያም ደሳለኝም ሲጠይቁት የነበረ እንደሚመስለኝ ፍርዱን ተቀብለነዋል ግን ስራ ላይ ለማዋል መደራደር አለብን፣ መነጋገር አለብን ነበር የሚሉት፣ እና ምናልባት እነሱ ይህን ነገር ኮንሲደር እያደረጉ ይመስላሉ። በኤርትራ በኩል እንግዲህ ይህን ነገር አይቀበሉትም ነበር። ዋናው አሁንም የሚያስፈራኝ በኤርትራ በኩል እንግዲህ አሁን መቀበላቸው የአቶ አብይን ጥሪ ትንሽ ምናልባት የሁለት ቡድኖች ኮንፍሊክት ወይም ራይቫልሪ ቆይቶ አንዱን ቡድን ለምሳሌ የወያኔው ቡድን ተሸንፎ ስለታየ አሁን የአብን ጥሪ የተቀበለው ለዚህ እንዳይሆንም ያሰራል። ምን ለማለት ነው? በአቶ አቢይ ቦታ ላይ መለስ ወይም አሁን ያለው የክልሉ ኃላፊ ደብረጼን የወያኔ ሊቀመንበር ኖሮ ቢኖር ይቀበለው ነበር ወይስ አይቀበለውም ነበር? እንደሚመስለኝ ምናልባት አይቀበለው ነበር። ምክንያቱም የአቶ ኢሳያስ ኢንተርቪው ከዳመጥ በሀያ ሰኔ በፈረንጅ አቆጣጠር ማለት ነው ያደረገውን ስታይ ሁልጊዜ ወያኔን እስካሁን እንደ ጠላት ነው የሚያየው ያለው እና ይሄን ነገር እንግዲህ ለሰላም አያግዝም የፓርቲ ራይቫልሪ መሆን የለበትም፣ እና ይሄን ነገር በደንብ የታየ አይመስለኝም። ዋናው ግን ወደ ጥያቄያችን እንድንመለስ፣ የነዚህ አይነት ጉዳዮች አፈታት አሉ ከአንድ መንገድ በላይ። አንዱን ዱዋል ሲቲዝንሽፕ ይባላል። ለምሳሌ ለሰፋሪዎቹ የዛ አካባቢ በሁለቱ ሲከፈል፣ ምናልባት የሁለቱ ሀገሮች ዜግነት ኖሯቸው በሁለቱ ተመሳሳተው ሊኖሩ ይችል ይሆናል። ሌላውም ምናልባት ድርድር ተደርጎ አንዱን አካባቢ ኦኬ በእናንተ ይስተዳደር፣ ምክንያቱም ለእናንተ ስለሚቀርባችሁ አንደኛው ደግሞ ለእኛ የሚያመች ምናምን ተብሎ ሊደረስ ይቻላል። ለምሳሌ በቤልጂየም እና በሆላንድ እንደዛ አይነት ችግሮች ነበሩ። አንዳንድ ቦታዎች የሆላንድ መንግስት፣ በፖሊስ የሆነ የገበረኛ ለመጠየቅ ወይም ለመያዝ ሲሄዱ አይመቻቸውም ነበር። የግድ በቤልጂየም ሶቭሬን ቴሪቶሪ አድርገው ማለፍ አለባቸው እና ስለማይመች መጨረሻው ላይ ቦታውን በቤልጅየም ሰጡትና ቤልጅየም ራሳችሁ አስተዳድሩት ወይም የእናንተ ጁሪስዲክሽን ውስጥ ይግባ ተብሎ በዛ ስምምነት ጨርሰውታል። እና ብዙ ምሳሌዎች አሉ እንደዚህ አይነት ችግሮች ለመፍታት የሚያስችሉ። አሁን እንግዲህ ይሄ ሰላም ዘላቂ ከሆነ ኤርትራ ውስጥ ምንድን ነው የሚጠብቁት? ምን ለውጥ እንዲመጣ ይፈልጋሉ? እኛ ኤርትራ ውስጥ አሁን ኢንፋክት የሌጂትመሲ ጥያቄ ያለ የህጋዊነት ያለውን ስርዓት ህጋዊነት የለውም። ለምሳሌ ህጋዊነት ሲባል ምንድን ነው? አንድ መንግስት ህጋዊነት ቢኖረው በምርጫ የተመረጠ መንግስት፣ በህዝብ የተባረከ መንግስት ሲሆን፣ ህዝብን የሚያገለግል መንግስት ሲሆን ያኔ ህጋዊነት ይኖረዋል። ሌላ ህጋዊነትም አሉ። ለምሳሌ ትራንዚሽናል ሌጂትመሲ የሚባል ነገር አለ። ትራንዚሽናል ሌጂትመሲ ኤርትራ ውስጥ የነበረው? መጀመሪያ ከዘጠና አንድ እስከ ዘጠና ሶስት ነው ዘጠና ሶስት በኦፊሻል ኤርትራ ሉአላዊነትን ሲታወቅላትና ሲረጋገጥላት የዩናይትድ ኔሽንስ የአፍሪካን ዩኒየን አባል ስትሆን ከዛ በኋላ እስከ ህገ መንግስት እያጸደቁበት ጊዜ ማለት ነው ከዘ ሺ ዘጠኝ መቶ ዘጠና ሶስት በፈረንጅ አቆጣጠር እስከ ሺ ዘጠኝ መቶ ዘጠና ሰባት ያኔ የሽግግር መንግስት ሆኖ የሽግግር ለጅት መሲ ወይም ህጋዊነት ነበራቸው። ከዛ በኋላ ለምሳሌ በጦርነቱ አማካኝተው ሁሉም ነገር አቁመውት ነበር። ምክንያቱም ከዛ በኋላ ሊመጣ የነበረው ህጋዊነት፣ የህገ መንግስት ህጋዊነት ነበር። ቆማዊ ወይም ኮንስቲቱሽናል ለጅት መሲ መምጣት ነበረበት። እሱን ግን በጦርነቱ ምክንያት ሲያቆመው፣ ጦርነቱ እንግዲህ በሁለት ሺህ ተፈራርመው አቆሙ። ሆስቲሊቲ ቆመዋል። ፍርዱም በሁለት ሺህ ሁለት ተሰጥተዋል። እና ከዛ በኋላ መሆን የነበረበት ወደ ምርጫ ገብቶ ስልጣኑን ለህዝብ አስረክቦ ህዝቡን የመረጠው ነበር መምጣት የነበረበት ሀላፊነት ላይ ከሁለት ሺህ እና ሁለት ሺህ ሁለት አመተ ምህረት በኋላ ኤርትራ ውስጥ ያለው መንግስት በፍጹም ህጋዊነት ያጣ ነው ከዛም በላይ ለምሳሌ ገዢው ፓርቲን የራሱ የፓርቲ ህጋዊነት አለው በዛም መሰረት ቢሆን የለውም ይህም ፓርቲ ለምሳሌ ከአስር አመት በላይ የማዕከላዊ ኮሚቴው ይሁን ሌላው ስብሰባ አድርጎ አያውቅም በሁለት ሺ አንድ በፈረንጅ አቆጣጠር ነው። ከጦርነቱ በኋላ ስብሰባ ይደረግ ብለው የፓርቲው መሪዎች፣ ታላላቅ መሪዎች ስብሰባ ይጠራ ተብሎ ሲጠይቁ በዛ ምክንያት የታሰሩት እስካሁን እንደ ታሰሩ ናቸው ያሉት። ይሄን ነገር መስተካከል አለበት። ምክንያቱም አንደኛው እሱ የሚፈራረማቸው ውሎች ይሁን ሌሎች በህግ አይን ሲታይ በስራ ውስጥ ህጋዊነት ሊኖራቸው አይችሉም። ሰላም ሰው ስለሚፈልገው ተደስቶ ተቀብሎታል። ዘላቂ የሆነ ውልና ስምምነቶችን ለመፈራረም ከሆነ ህዝብ የሚወክል መንግስት ኤርትራ ውስጥ መኖር አለበት። ይህን ከመጀመሩ በፊትም የእስረኞች መለቀቅ፣ የሰብአዊ መብቶች ይሁ ሁሉ ነገር ኢትዮጵያ ውስጥ የሚሆነው ያለው አሁን ህዳሴ የሚሆን ሌላም ሌላም እንደዛ አይነት አትሊስት ቢያንስ ቢያንስ እንደዛ አይነት ኤርትራ ውስጥም መንጸባረቅ አለበት። እንደዛ ካልሆነ ግን አስተማማኝ ሰላም ሊኖር አይችልም በኤርትራና በኢትዮጵያ መካከል። እሺ። እንግዲህ አቶ አብዱራህማን ሰይድ ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። አድማጮች፣ አሁን ወደ መጨረሻው ቅንብር ነው የምናልፈው። የአየር ንብረት ለውጥ በአፍሪካ ብዝሀ ህይወት ላይ የሚያደርሰውን ጫና ይመለከታል። የዋርካ ዛፍ ህልውና አደጋ ላይ ነው ይለናል። ይህ በአፍሪካ ተወዳጅ የሆነ የዛፍ አይነት በአየር ንብረት ለውጥ ሳቢያ ሊሆን ይችላል ሲሉ ተመራማሪዎች በሰጡት ሰበብ ቁጥሩ እጅግ እየተመናመነ መሆኑ ተገልጧል። ዴብራ ብሎክ ያጠናቀረችውን የዚህን ዘገባ ዝርዝር ሰሎሞን አባተ ይዞ ቀርቧል። ግዙፉ ዋርካ ለአፍሪካውያን ብዙ ትርጉም ያለው ዛፍ ነው። ከጥላነት እስከ ችሎትነት እስከ አምልኮም የሚደርስ መወደድም ስልጣንም ጭምር የተካነ ነው። በደቡባዊ አፍሪካ የሳቫና መስኮች ጥንት ከነግርማ ሞገሱ እዚህም እዚያም አንሰራርቶ የኖረው ዋርካ ዛሬ ግን ቁጥሩ እጅግ እየተመናመነ እንዲያውም እየሞተና እየጠፋ ነው እያሉ ነው ተመራማሪዎች። ምክንያቱ የተፈጥሮይቱ መናጋት፣ የአየሩ ንብረት መዛባት ሳይሆን እንደማይቀርም ይናገራሉ። ባለፉት ጥቂት አስሮች ዓመታት ውስጥ ብቻ ከሺህ እስከ 2500 ዓመት ዕድሜ ከነበራቸው አስራ ሦስት ዋርካዎች ዘጠኙ ጠፍተዋል። ተቆርጠው ሳይሆን ሞቱ፣ ወደቁ። የዋርካዎች ምድር ተብላ የምትታወቀው የደቡብ አፍሪካ ሊምፖፖ ግዛት የዚህ ጉዳት ቀዳሚ ተጠቂ መሆኗን ኔቸር ፕላንትስ የሚባለው ሳይንሳዊ መጽሔት ዘግቧል። ሊምፖፖ ውስጥ ዋርካ እንዲያው የቆመ ዛፍ ብቻ አይደለም። የህይወት መሰረትም ነው ለብዙዎች አሁን ስሩ እየደረቀ ተገንድሶ ይታያል እነዚህ ዛፎች ሲሞቱ ግራ ይገባኛል ምክንያቱም ከዚህ ዛፍ ድጋፍ እናገኛለን መድኃኒት ምግብ መጠለያም ይሰጠናል እኮ ዋርካ ሲፉጋ ላዛሩስ ሊምፖፖ ውስጥ የአንድ መንደር ነዋሪ ነች አሁን ወድቆ ሲፉጋ ግንዱ ላይ የቆመችበት ዛፍ የ1200 ዓመት ዕድሜ ያለው ነበር። እንግዲህ ደቡብ አፍሪካ፣ ቦትስዋና፣ ናሚቢያ፣ ዛምቢያ፣ ዚምባብዌ ዋርካዎቻቸውን በፈጣን ሁኔታ እያጡ ናቸው። እያሻቀበ የመጣውን የአካባቢ ግለትና ድርቁንም መቋቋም የተሳናቸው ይመስላል። በሳይንቲስቶቹ እምነት ስቲቨን ውድቦርን ደቡብ አፍሪካ የሚገኘው ብሔራዊ የምርምር ተቋም ባልደረባ ናቸው። በደቡባዊ አካባቢዎች የዋርካን ስርጭት ስንቃኝ ቆሞ የምናገኛቸው ለጋ ዛፎች በጣም ጥቂት ናቸው። የበሰሉት ዛፎች ግን እየጠፉ ናቸው። እያስተዋልን ያለነውም በአየር ንብረት መዛባት ሳቢያ እየተፈጠረ ያለነውን ለውጥ ነው። በዓለም ዙሪያ ያሉ ዋርካዎች እጅግ የበዙ አበባዎችን የሚያሳዩና እስከ 20 ሜትር ከፍታ የሚያድጉ ናቸው። በዝናባማ ወቅቶች ብዙ ውሃ የሚስቡት ግንዶችና ቅርንጫፎቻቸው ለሰዎች ምግብነት ያላቸውን መጠጦችና እርጎ መሰል መብልም ይሰጣሉ። አና ሙንጄላ የአንድ መንደር አዛውንት ናቸው። እንደ መድኃኒትም እኮ ነው። ከዚያ ብዙ ኃይል እናገኛለን። ከግዙፎቹ እስከ ደቃቆቹ ያሉ አራዊትና እንስሳትም የአፍሪካን ወርካዎች ይጠጋሉ። የመንግሥታቱ ድርጅት የአካባቢ ጥበቃ መርሃ ግብር የቴክኒክ አማካሪ ዳንኤል ፓኩዩ እንዲህ ይላሉ በሰው ሕይወትና በተፈጥሮ ምህዳሩ ላይ ጠቃሚ ትርጉም አለው። እነኚህ ዝርያዎችን ተንከባክበን ማብቀል ሳይኖርብን አይቀርም። ምክንያቱም በሚያውቁ ሰዎች ከተያዙ የዋርካን ፍሬ መልሶ ማብቀል ይቻላል። ለሺዎች ዓመታት ቆመው ዛሬ እየጠፉ ያሉ የጥንቶቹን ባለ ግርማዎቹን ዋርካዎች እንዲያገግሙ ማድረግ መልሶ ነፍስ መዝራት ቅድሚያ ሊሰጠው የሚገባ መሆኑንም ባለሙያዎቹ በአጽንኦት እየመከሩ ነው። አድማጮች ስርጭታችን ሊገባደድ ነው። ይህን የዋርካን ታሪክ የተመለከተ ዘገባ ነበር ሰለሞን ያቀረበልን። ሰለሞን እናመሰግናለን። አሁን ለማጠናቀቅ የቀሩን ጥቂት ደቂቃዎች ናቸው። ዋና ዋና ዜናዎቹን ባጫጭሩ እናሰማችሁ። የኬንያ ወጂር ፍርድ ቤት በሕገ ወጥ መንገድ ኬንያ የገቡ ሰላሳ አምስት የኢትዮጵያ ፍልሰተኞች ላይ ብያኔ አስተላልፏል። ኢትዮጵያውያኑ የተያዙት ባለፈው አርብ ሲሆን ወጂር ፍርድ ቤት ቀርበው እያንዳንዳቸው ሀምሳ ሺህ የኬንያ ሽሊንግ አሊያም የአንድ ወር እስራት እንዲቀጡ ነው የተፈረደባቸው። የሩዋንዳ ፕሬዝዳንት ፖል ካጋሜ ቻይናን አፍሪካን በእኩልነት የምታይ ሲሉ አሞገሱ። በዓለም አቀፍ ጉዳዮች አብዮታዊ የሆነና ከገንዘብም የሚበልጥ ዋጋ ያለው ነው ይህ እርምጃ ሲሉ ካጋሜ መናገራቸው ተጠቅሷል። አድማጮች የተከታተላችሁት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የተላለፈውን የሰኞ ምሽት የአንድ ሰዓት ስርጭታችንን እዚህ ላይ እናበቃለን። ያስተናገድናችሁ ቆንጂታዬና አሉላ ከበደ፣ ያቀናበረልን ንጉሱ ታምሬ ነው። ዋና አዘጋጇ ትዝታ በላቸው። በዚሁ እንሰናበታችኋለን። ነገ ማክሰኞ እንገናኛለን። የትግርኛ ቋንቋ ስርጭት ይቀጥላል።